ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም ሰላም እንደምን አመሻችሁ? ወጣት ስራ ፈጣሪዎችና አዳዲስ የንግድ ሀሳቦች የምሽቱ የጋቢና ቪኦኤ ውይይታችን ይሆናሉ። የንግድ ስራ መጀመር ብቻ ሳይሆን ያልታሰበን ያሰቡ ነሐሳ አመራ እንደሚሉት ሰማያዊ ፈረስ ያላቸው ማለታችን ነው። ሱቅ መሄድ የለም፣ መከራከር የለም፣ መጉላላት የለም። ቦሻታችን ላይ ይሄዳል፣ የሚፈልገውን ነገር ይመርጣል፣ ያዛል። በዚህ ቀናት በር ድረስ ይመጣለታል፣ የሚፈልገውን ነገር ያገኛል ማለት ነው። ሜሽ ካርት የኢንተርኔት የሽሮና በርበሬ ገበያ ብለን በፌስቡክ ገጻችን ቪኦኤ አማሪክ ለጥፈን ደሳለኝ ገብረ ማርያም የሚከተለውን አስተያየት ሰጥቷል። መጽሐፍትና የባህል ምናምን ያላችሁት ይሁን ግን ይህንን ሽሮና በርበሬ ኢንተርኔት ላይ መስቀል ተውን ባካችሁ። አይዞ፣ ሀተስ ጋር ለነገሩ ሜሽካርቴ የኢንተርኔት ገበያ ተራውና መደቡ ሰፊ ነው። መጽሐፍት፣ ሲዲዎች፣ አልባሳት ወዘተው ከሁሉም ደግሞ ለየት ያለ የንግድ ስራ ፈጠራ መሆኑ ነው። መስፍን ጌታነህ እና ሽመልስ መኮንን በቀጥታ ከጋቢና ቪኦኤ አድማጮች ጋር ውይይት ያደርጋሉ። ከሁሉም በላይ ግን ለየት ያለ የንግድ ሐሳብ እንዴት ይፈልቃል? ከዚያስ ወደ ስራ እንዴት ይገባል? አንደኛ ትልቅ የነበረ ችግርን ነው ሶልቭ የሚያደርገው፣ ስለዚህ አዲስ ፈጠራ ነው። ከዛ አንፃር ማህበረሰብን ቀይራል። አንድ ነገር ለመጨመር መስን ካለው አዲስ ነገር ሲባል ተአምር መፍጠርን አይደለም። በኢትዮጵያ ታዲያ አንድ ወፍጮ ሲተክል አስር ወፍጮ፣ አይሱዙ ሲገዛ ደግሞ ሃያ አይሱዙ። አንድ አይነት ከሆነ የንግድ ሀሳብ እንዴት መውጣት ይቻላል? ለምንስ የተለየ የንግድ ሀሳብ ያሻል? ተመሳሳይ ነገሮችን ከመፍጠር፣ እኔ አሁን ካሳንጂስ አካባቢ ነው ያደግኩት እና እዛን ጊዜ ኤሌክትሪክ ቤት ሲከፈት ሁሉም ሰው ኤሌክትሪክ ነበር፣ ቧንቧ ቤት ነበር፣ እና ቤት ነበርና እኔ ያኔ ራሴ ያለው አስብ ነበር። ምናልባት ለምን ተደጋጋፊ ነገሮች አይሰሩም? የጋቢና ቪኦኤ ውይይት ሰፊ ነው። እኛም ብረት ከንቱ በሚያሰኝ የሥራ ትጋታችን መረጃዎችን ወደ እናንተ እናደርሳለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምን አመሻችሁ አድማጮቻችን። ለምሽቱ የተመረጡ አጫጭር ዜናዎችን የማሰማችሁ ጽዮን ግርማ ነኝ። ዩናይትድ ስቴትስ ሽብር ፈጠራን ለመዋጋት የምታደርገውን ጥረት በድጋሚ ያረጋገጡት ፕሬዚዳንቱ ባራክ ኦባማ አሜሪካውያን ለፍርሃት እንዳይንበረከኩ ጥሪ አሰምተዋል። ፕሬዚዳንቱ ከትናንት በስቲያ ምሽት ላይ ለህዝባቸው በቴሌቪዥን በቀጥታ ባደረጉት ንግግር የሀገሪቱን ደህንነት አስጠብቅባቸዋሉ ያሏቸውን ስልቶች በዝርዝር ተናግረዋል። አሜሪካ በሽብር ፈጣሪዎች ላይ ጫናዋን እያበረታች በመጣች መጠን ስጋቶቹም ገጽታቸውን እየቀየሩ እየመጡ ናቸው ብለዋል። as we've become better at preventing complex, multifaceted attacks like 9-11. በመስከረም በመስከረም 1994 ዓ.ም የተፈጸመብንን የመሰለ ጥቃት ለመመከት ያለን ብቃት ይበልጥ እየተወሳሰበ በመጣ መጠን ሽብርተኞቹ ለመፈጸም ቀለል ወዳሉ በእኛ ማህበረሰቦች ውስጥ ወደ ተለመዱት አይነት መደዳ ግድያዎች እያዘነበሉ ነው። ዩናይትድ ስቴትስ ኢራቅ እና ሶሪያ ውስጥ በእስላማዊ መንግስት ቡድን ላይ ጫና ማሳደሯን እንደምትቀጥል ቃል የቀቡት ፕሬዚዳንት ኦባማ ጽንፈኞቹን ድል ለመንሳት በዩናይትድ ስቴትስ የሚመራውን ጥምረት በይበልጥ እየገነቡና እያጠናከሩ እንደሚቀጥሉ፣ ለሶሪያ ቀውስም የፖለቲካ መፍትሄ ለመፈለግ እንደሚጥሩ ተናግረዋል። በሌላ በኩል ደግሞ ሪፐብሊካኑ እንደ ራሴ የተወካዮች ምክር ቤቱ የአገር ውስጥ ደህንነት ኮሚቴ ሊቀመንበር ማይክል ማኮል ፕሬዝዳንቱ ሊነድፉ የሚገባቸው ፍጹም አዲስ ስትራቴጂ ነው ብለዋል። ከምሽቱ ሶስት ሰዓት በሚጀምረው ስርጭታችን ዝርዝር ዘገባው እናቀርባለን። በኢትዮጵያ በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር ከስምንት ነጥብ ሁለት ሚሊዮን ወደ አስር ነጥብ ሁለት ሚሊዮን ከፍ ማለቱን የኢትዮጵያ መንግስት አስታውቋል። ድርቁ ባለፉት 50 ዓመታት ከተከሰተው ድርቅ አስከፊው ሲል የገለጸው የህጻናት አድን ድርጅት ሴቭ ዘ ችልድረን በበኩሉ ደግሞ ዓለም አቀፍ ማህበረሰብ ድጋፍ እንዲያደርግ ጥሪ አቅርቧል። የህጻናት አድን ድርጅቱ በትናንትናው እለት የኢትዮጵያ መንግስት ያወጣውን አዲስ ቁጥር ጠቅሶ ባወጣው መግለጫ ከአንድ ወር በኋላ በሚገባው የፈረንጆቹ አዲስ ዓመት 5.75 ሚሊዮን ህጻናትን ጨምሮ 10.1 ሚሊዮን ህዝብ በከባድ ሁኔታ የምግብ እጥረት ያጋጥመዋል ብለዋል። ዜናው አበቃ። ደናምሹ ከአሜሪካ ድምጽ ሬዲዮ እየተሰናዳ የሚቀርብላችሁ አዲሱ የጋቢና ቪኦኤ ዝግጅት ይቀጥላል። ዛሬ ሰኞ ህዳር 27 2008 ዓ ም ነው። አስተናጋጆቻችሁ ሄኖክ ሰማእግዜርና መስታወት አራጋው ነን። ኑ አብረን ከአድማስ ስንሻገር ሰላም ለወጣት አድማጮች በሙሉ ለተቀሩትም እንደዚሁ። እኔ ንጉሴ መንገሻ ይባላለሁኝ። እዚህ ቮይስ ኦፍ አሜሪካ ወደ ሰላሳ ዓመት በላይ የሰራው ሰው ነኝ። ዛሬ የአጠቃላይ አፍሪካ ዲቪዥን አስራ ስድስት ቋንቋዎች የሚያስተላልፍ ፕሮግራም ዳይሬክተር ሆኜ የተሾም ያለው አንድ ዓመት ሆኖኛል ማለት ነው። በዚያ ዕለት ይሄ ጋቢና ቪኦኤ የሚለውን የወጣቶች ፕሮግራም ዕድል ሰጥቶኝ ይህም ፕሮግራም እንዲጀምር ለማድረግ ስለተጠየቁ በጣም ከልብ ነው የማመሰግነው። ጋቢና ቪኦኤ ራሱ በጣም የሚማርክ ርዕስ ነው። እኔ አርዕስቱ በራሱ በጣም ደስ ነው ያለኝ። ምክንያቱም እኔ ራሴ ወጣቶኝ ትዝ ይለኛል። አሁንም መኪና ዘመድም ይዞ መጣ፣ ጎትም ይዞ መጣ ወይንም የሚያውቅ ቤተሰብ ይዞ ሲመጣ ሮጠህ ለመግባት ሞክረው ጋቢና ውስጥ ነው። ምክንያቱም ትዝ ሲለኝ አሁን አንደኛ ጋቢና ስትቀመጥ ሹፌሩ የሚያደርገውን ቦብሉ ታያለህ። ጠቅላላው እይታ ይሰጣል። ወደፊት የሚታየውን መኪናው የሚደርስበት ቦታ ሁሉ ለማየት የመጀመሪያው ድል ያንተ ይሆናል ማለት ነው እና በዛ ምክንያት እንሻማ ነበር እና አሁንም እርግጠኛ ነኝ በኢትዮጵያና በኢትዮጵያ አካባቢ በውጭም ያላችሁ ኢትዮጵያውያን አድማጮች ይህን ፕሮግራም ልክ ጋቢና ውስጥ ሮጦ ገብቶ ተሳፍሮ በውግት ለመሳፈር እንደሚቃጣ ወጣት እናንተም ይህን ፕሮግራም እንደምትሳፈሩ እርግጠኛ ነኝ፣ በጣም አምናለሁኝ። ይህን ይህን በመመዛዘን በማውጣት እና በማውረድ በየቋንቋው በሶማሊኛም በሀውሳም በስዋሂሊም በአማርኛም በሌሎችም የወጣት ፕሮግራም እንዲጀመር አድርገናል። እና ኢትዮጵያ ውስጥ የምትገኙት ወጣቶች እርግጠኛ ነ ይህን ፕሮግራም በጣም በጉጉትና በናፍቆት እንደምጠብቁት እርግጠኛ ነኝ። ምክንያቱም የወጣቱን ሕይወት የሚነኩ ነገሮችን ነው ይሄ ፕሮግራም የሚያነሳው። ስለ ትምህርት ያነሳል፣ ስለ ስራ አጥነት ያነሳል፣ ስለ ቢዝነስ ለምሳሌ ንግድ እንዴት እንደሚጀምር ያነሳል። እንደዚሁም ደግሞ ግራ የገባውም ሰው ደግሞ ብልሃት የሚያገኝበትም ፕሮግራም ሊሆን ይችላል። ስለዚህ ይሄ ፕሮግራም ደግሞ በነገራችሁ የሬዲዮ የሀፍ አውር የግማሽ ሰዓት ሬዲዮ ፕሮግራም ብቻ አይደለም። በሶሻል ሚዲያ ታገኙታላችሁ፣ በፌስቡክ ታገኙታላችሁ፣ ዌብሳይት ላይ ይገኛል፣ ሞብል ፕላትፎርማችሁ ላይ ሊገኝ ይችላል። ስለዚህ በተለያየ መንገድ በየአቅጣጫው ሊደርሳቸው የሚችል ፕሮግራም ስለሆነ የእናንተው ፕሮግራም ነው የሚሆነው እናንተ ደግሞ መሳተፍ አለባችሁ ይሄ ፕሮግራም ደግሞ የእናንተም የመጠየቂያም መልስ የማግያም የውይይት መድረክም ሊሆን ስለሚችል እንድትሳተፉበት ነው የተጀመረው እና ከእንግዲህ ወዲያ ፈረሱም ሜዳውም ያውና ግልቢያው የእናንተ ነው እንግዲህ መሳፈር ነው እግዚአብሔር ይስጥልኝ ብላሻንጉል ብላሻንጉል ብላሻንጉል ዘ ገቢና ዘ ገቢና ብላሻንጉል ወደ ዝግጅታችን ከመግባታችን በፊት በግሌ አንድ ነገር ልናገር ባልደረቦችም ራሳቸውን የሚያስተዋውቅን ይሆናል ሄኖክ ሰማግዘር ግዜር እባላለሁ ጋዜጠኛ ነኝ ለሬዲዮ ልዩ ፍቅር አለኝ ለሬዲዮ አድማጮችም እንደዚሁ ትልቅ ክብር ነው ያለኝ እንግዲህ አብረን ለውጥ ማምጣት እንችላለን ሰርተን ለማግኘት አውቀን ለመገኘት እንችላለን የሚል ጽኑ እምነት ስላለኝ በዚህ ጋቢና ቪኦኤ ዝግጅት በባልደረባነት ለናንተ ደግሞ እንደ አገልጋይ አስተናጋጅነት ወይም የጉዟችን ሹፌር ጓደኛ በመሆኔ ፍጹም ደስታ ይሰማኛል። እንግዲህ ጋቢና ቪኦኤ አዲስ ዝግጅት ነው። የአሜሪካ ድምጽ ሬዲዮ ለኤርትራና ለኢትዮጵያ ወጣቶች በሳምንት አምስት ቀናት ከሰኞ እስከ አርብ ለሰላሳ ደቂቃ ያህል የሚያቀርበው ስርጭት ነው። ጋቢና ቪኦኤ ጉዞ ነው። ኢትዮጵያ ወደፊት እየተጓዘች ነው። ኤርትራም እንዲሁ። ወጣቶች አሁንም ወደፊትም ኃላፊነት አላችሁ፣ አለን። ኃይል አላችሁ፣ ኃይል አለን። ጋቢና ቪኦኤ የዚህ ሁሉ መድረክ ነው። የተለያዩ ሀሳቦችን አዳዲስ ቴክኖሎጂዎችን ግሩም ወጣቶችንና በችግር ላይ ያሉን ሁሉ እናቀርባለን፣ እናወያያለን። ጋቢና ቪኦኤ እንግዲህ የወጣቶች ድምፅ ነው። እናዝናናችኋለን። እናንተን በሚመለከቱ ጉዳዮች ሁሉ እናሳትፋችኋለን። መድረኩ የእናንተው ነው። ኑ ተወያዩ። ፈጽሞ ለማድረግ የማንሞክረው እናስተምራችሁ ወይም አዋቂዎች እንድትሆኑ እንርዳችሁ አንልም። አዋቂዎች መሆናችሁን እናውቃለን። መሪዎች ናችሁ የዛሬም የወደፊቱም። እርስ በርስ ተማማሩ፣ እርስ በርስ ተነጋገሩ። ኑ አብረን ካድማስ እንሻገር እንላለን። ጋቢና ቪኦኤ። አመሰግናለሁ። መስታወት አራጋው እባላለሁ። ከዚህ ቀደም በአብዛኛው በሬዲዮ ድራማዎች ላይ ነበር የምሰራው። ከያሬድ ሙዚቃ ትምህርት ቤት ባገኘሁት እውቀት በመታገዝ ሙዚቃ ላይ የምሰራለው። በቅርቡ በቪኦኤ ሬዲዮ ተዘጋጅቶ ለእናንተ ቀርበው ጋቢና ቪኦኤ በተሰኘው የሬዲዮ ፕሮግራም ላይ ከአዘጋጆቹ አንዷ ሆኜ በመስራት ላይ ይገኛለሁ። ለዚህ ፕሮግራም መነሻ የሆነው የከተማንና የገጠርን የህዝብ ትራንስፖርት ነው። በዚህ የሬዲዮ ፕሮግራም ለማንጸባረቅ የተፈለገው በእነዚህ የህዝብ ትራንስፖርት አገልግሎቶች ተጠቃሚው በርካታ ነው። እያንዳንዱ ተሳፋሪም የየግል የህይወት ተሞክሮ ይኖረዋል። እቅድን፣ ድርጊትን፣ ተስፋን በጋራ ሰንቀን የህይወት የስራ ልምዶቻችን እየተካፈልን እየተማማርን እንዘልቅ ዘንድ ነው። አብረን እንሳፈር፣ አብረን እንጓዝ፣ አብረን ለተሻለኛነታችን እንትጋ። መልካም ቆይታ። ሰላም ለእናንተ ይሁን፣ ውድ አድማጮቻችን። ጽዮን ግርማ እባላለሁ። በኢትዮጵያ የሕትመት ጋዜጠኝነት ሙያ ከአስር ዓመት በላይ አገልግያለሁ። አሁን ደግሞ ለሬዲዮ አድማጮች የሚሆን መረጃ ለማድረስ ዋሽንግተን ዲሲ የሚገኘውን የአሜሪካ ድምፅ ሬዲዮውን ከተቀላቀልኩ ጥቂት ወራትን አስቆጥሬያለሁ። ጋቢና ቪኦኤ አዲስ ፕሮግራም ነው፣ ለወጣት አድማጮች የተዘጋጀ። በመላው ዓለም የምትገኙ አድማጮች ከዚህ ፕሮግራም በርካታ ቁም ነገሮችን ታገኛላችሁ የሚል እምነት አለኝ። እኔ ዘወትር ማክሰኞ ከወጣቶች ጋር ቁርኝት ባላቸው ትምህርት፣ ህግ፣ ሰብአዊ መብት፣ አስተዳደራዊ ጉዳዮች እንዲሁም በሴቶችና ህጻናት መብት ዙሪያ የሚነሱ የተለያዩ ችግሮችን የሚዳስሱ የመፍትሄ ሀሳቦችን የሚጠቁሙ ባለሙያዎችን እያነጋገርኩ ይዤላችሁ ቀርባለሁ። አድምጡን፣ አስተያየታችሁን እምላኩልን፣ ጠቁሙን፣ ተሳተፉ። አብረው ያበኩት ለራት ይበቃል እንደሚባለው ተባብረን አንድ ድምፅና ብጅ በድጋሚ ጽዮን ግርማ ነኝ። ሰላም ሁኑ። መልካም ቆይታ። ዲጄ ፋትሱ እባላለሁ። ቤተሰቦች ውስጥ ያወጡልኝ ስም ሱራፌል ሽፈራው ነው። ግን ዲጄ ፋትሱ ለራሴ ያወጣሁት ስም ነው፣ አሪፉ ሱራፌል ማለት ነው። በዚህ በአሜሪካ ድምጽ ላይ በሚተላለፈው ጋቢና በተኛው ፕሮግራም ላይ፣ የወጣቶች ፕሮግራም ላይ ዲጄ ነኝ። ሙዚቃ ማዘጋጀው ነኝ ነኝ በዛ ላይ ደግሞ ፊልም ሜከር ነኝ፣ ግራፊክስ ዲዛይነር ነኝ፣ ብዙ ነገር ሰራለሁ። እንግዲህ ለእናንተ የሚያስፈልገው የሚያስፈልገውን በፌስቡክም በዚህም በአየር ሞገድ እያዘጋጀው አቀርብላችኋለሁ። ዛሬን ጀምር በሙዚቃ ምርጫኝ ምን ሙዚቃ ጋዘን ግዴ አስጀምረን። ጆስ ኢን ዘ ሃውስ ብዙዎቻችሁ ታውቁታላችሁ። ከጃሉድ ጋር ሆኖ ምርጥ ሙዚቃ ሰርተዋል። እስኪ ክብለሽ ምን እሺ ከበለሽ እናደርሳለን ወደ እናንተ። ዲጄ ፋቱን ለዜማው እናመሰግናለን። መስታወት አቤት፣ ሄሎ ሽሮ በርበሬ የምን ሽሮ እንዳትይኝ። ባይሆን የምን ሽሮ የምን በርበሬ እንዲያውም ለምን ይሄንን ጥያቄ ጋሻበራ ሞላ አይጠይቅም? አቤት፣ ጋሻበራ አይ፣ መርካቱ ሰው በሌሊት ወጥቶ አትክልት ጥራጥሬ ሸምቶ ይሸምቱ። አይ መርካቱ የሰው ብዛቱ የእቃው አይነቱ መንገዱ ጥበቱ አይመርካቱ መስታወት እዚህ ዋሽንግተን ዲሲ አካባቢ ነው የምትኖሪው አይደለም። እውነት ነው ከኢትዮጵያ ታዲያ እቃ በምትፈልጊ ጊዜ ሽሮ በርበሬ ቅመም መጽሐፍ ቶች ዘተ ስትፈልጊ ምንድንነው ምንድን ነው የምታደርጊው ይሄ ይጠየቃል እድሜ ለወዳጅ ዘመድ እሱስ ደግ ነው ማስቸገር ባይሆን በዛ ላይ ባንቺ ቢደርስ ረብጣ ዶላር ከፍለሽ የገዛሽው ሻንጣሽ ኮሰረት ኮሰረት ሲል ትንሽ ያስከፋል፣ አይደል? እኔ ኮሰረት አልጠላም። በጣም ነው የምወደው ኮሰረት ሽታ። ቆይ ቆይ፣ ሻንጣ ብርበራ ከመጀመር በፊት ለምን ጥያቄ አበዛ? እሱስ ነገር ነገር ያነሰዋል እንዲሉ ነው እንጂ በሁለት ወጣቶች የተመሰረተ አንድ የኢንተርኔት የድረገጽ ገበያ አለ። ኢትዮጵያዊ ምርቶችን ለተገልጋዮች ያቀርባል። ለየት ለየት ያሉ ስራ ፈጣሪዎች ለየት ያሉ ስራ ፈጣሪዎች በመሆናቸው ዛሬ እነርሱን የንግድ ስራ አልፎም ደግሞ በወጣት ስራ ፈጣሪነት ዙሪያ የተሰናዳ ዝግጅት ይዘናል። መሽካርት ይባላል ድረገጹ። የመሰረቱት መስፍን ጌታነህና ሽመልስ መኮንን የሀሽታግ ጋቢና ቪኦኤ እንግዶቻችን ይሆናሉ። በቀጥታ ለጋቢና ቪኦኤ ተሳፋሪዎች፣ አድማጮች ጥያቄዎች መልስ ይሰጣሉ። በቅድሚያ አንድ ስፍራ እናቁም። አርሊንግተን ቨርጂኒያ። መስፍንና ሽመልስን አሳፍረን የጋቢና ጉዟችን ይቀጥላል። የጋቢና ቪኦኤ ተከታታዮች አሁን የምንገኘው አርሊንግተን ቨርጂኒያ ነው። ከጀርባ የምትመለከቱት ሜሽካርት የሚባል የድረገጽ ገበያ መስራቾችን እንድናነጋግር ነው። እዚህ አብረውን ይገኛሉ መስፍን ጌታነህ እና ናሽ መሉት መኮንን ናቸው። የመጀመሪያ ስማቸውን አጋጭሰው ነው ነው ሜሽካርት ያሉት። እንግዲህ ስለ ሜሽካርት፣ ስለ ወጣት ስራ ፈጣሪነት እንደዚሁም ደግሞ እናንተ የጋቢና ቪኦኤ አድማጮች፣ ተከታታዮች ያሏችሁን አስተያየቶች ይዘን ሙሉ ዝግጅት የምናደርግበት ይሆናል። ላስተዋወቃችሁ እና ወደ ስራቸው እንመለስ። በመጀመሪያ ለጋቢና ቪዮኤ እንግዳ አርገ ተጋበዝከን ከልብ እናመሰግናለን። ስሜ ሽመልስ መኮንን እባላለሁ። የመሽካርት ከመስራቾቹ ከመስፍን ጋር አንዱ ነኝ። አሜሪካን ከመጣ ወደ ሰባት ዓመት ያክል አስቆጥር ያለሁ። አብዛኛውን ጊዜ ኢኮኖሚስት ሆኜ መስራት ነው ያሳለፍኩት። ወደ ሁለት ዓመት ያክል ደግሞ አናሊስት ሆኜ አገለግል ነበረ። እንግዲህ አሁን አብዛኛውን ጊዜን የማጠፋው እዚህ ዚመሽካርት ዳት ካም የተሰኘ የኢትዮጵያኖች የድረገዝ ገበያን እሱን በመምራትና በማስተዳደር ነው ሁለት ናችሁ በቡድን ነው የምትሰሩት መስን እስኪ ራስን አስታወቅን ምን ስትሰራ እንደነበር እና እንዴት እንደተገናኛችሁ አንድ ላይ ሄኖክ በጣም አመሰግናለን እዚህ መስከት ቢሮችን ደስ መተህ ይህንን ፕሮግራም ለማዘጋጀት ስላሰብክ ስሜ መስፍን ጌታነህ ይባላል እዚህ ሀገር የመጣሁት አንድ አስራ ሰባት አመት ሆኖኛል። ኢትዮጵያ ነው ሀይ ስኩል ጨርሼ እዚህ የመጣሁት። ከዛም ኤሌክትሪካ ኢንጂነሪንግ ነው ያጠናሁት ዩኒቨርሲቲ ኦፍ ኒው ኦርሊንስ፣ እዛ ተመርቄ ለስራ እዚህ ዩኤስ ፓተንት ኤንድ ትሬድ ማርክ ኦፊስ ለስራ መጥቼ እዚህ ሰባት አመት ሰራ ነበረ እና ከዛም በኋላ ነው ወደዚህ ወደ ሜሽ ሜሽካርትን ለመስረት ከሽመልስ ጋር ስራ ከዚህ ወደዚህ የመጣ ነው ማለት ነው። ኒው ኦርሊንስ ነው የተማርኩት ስትል ያው ቅመምም የኢትዮጵያ ቅመም በርበሬም አለ እና የቅመም ትውውቅህም ከአዲስ አበባ መጥቶ ኒው ኦርሊንስ የቅመም አገር ነው። የቅመም አገር በጣም የሚያቃጥሉ የሚባሉ የበርበሬ አይነቶች የምታይበት ሀገር የዛሬ ሁለት ሳምንት እዛ ነበርኩ። ሌላም ብዙም ነገር አለ። እንትን ሌላ ጊዜ እንጫወታለን። ሁልጊዜ እንግዲህ ምን ስትሉ አሰባችሁት? እንዴት አሰባችሁ? እንግዲህ ሀሳቡ ለረጅም ጊዜ በውስጣችን ሲመላለስ የነበረ ነገር ነው። መሽካት ሳይሆን ከዛ በፊት ብዝነስ መስራት የሚለው ነገር ግፊቱ አዲስ ብዝነስ ፈጥረን ወደ ገበያ እንገባለን የሚለው ነገር ነበረ። እና ሀሳብ ስታነሳ ስትጥል አንዱን ታነሰዋል የሚሆን ይመስልሃል ከዛ ወይም በቂ ሚዛን አነሳም፣ ከዛ ትጥለዋለ። ሌላው አይነት ነገር ይመጣል እና መጨረሻ ላይ ግን ሜሽካርት የሚለው ሀሳብ ሲመጣ ትልቅ ሀሳብ ነው። ትልቅ ሀሳብነቱ ለምንድን ነው? አሁን በተለምዶ የኢትዮጵያ ምርቶች የሚገዙት ሰው ኢትዮጵያ ሄዶ ራሱ ተሸክሞ ይመጣል ወይም ዘመድ እና ጓደኛ አስቸግሮ እንዲያመጡለት ያደርጋል ወይም ደግሞ አሜሪካን ሀገር የሚገኙ የኢትዮጵያ ሱቆች ሄዶ እነሱን ተመላልሶ ቤቱ የሚያመጣበት ሂደት ነው ያለው። እንዲሁም ደግሞ ሻንጣ ያስፈልጋል እንጂ ወደ ኢትዮጵያ የበርበሬ ሻንጣ መቼም ቢሆን ለበርበሬ ብቻ ሁልጊዜ ልክ ነው። ሻንጣ አስፈልጋል፣ ሰው ማስቸገራል። ለቫኬሽን ክት የቫኬሽን ጊዜህን ጥለህ በርበሬ፣ ሽሮ ሜዳ፣ መርካቶ ልብስ ፍለጋ መከራተት አለብህ። እዚህ ደግሞ አየር መንገድም ስትገባ ከሚገቡት ላይ ነው ከስተምስ ላይም ብዙ እራሱን የቻለ ብዙ ችግር አለው። በተለይ ደግሞ ከትልቅ የአሜሪካ ከተሞች አብዛኛው ኢትዮጵያ የሚገኙበት ዲሲ፣ አትላንታ፣ ሎስ አንጀለስ ውጭ ያሉ ኢትዮጵያኖች ስትመለከት በጣም ኢትዮጵያ ምርት ይናፍቃቸዋል እና አሁን ግን የምንገኝበት አንደኛው ክፍለ ዘመን ላይ ያ ነገር መቅረት ያለበት ነገር ነው። አሁን ባለው ቴክኖሎጂ እና ይህ ትልቅ ሀሳብ ነው። ኢትዮጵያ ምርቶች ከኢትዮጵያኖች ጋር ማገናኘት የሚለው ነገር ሲመጣልን ለእኛ ያለ ውስጣችን ትልቅ ቻሌንጅ ነው ያንን ቻሌንጅ ለህብረተሰባችን <laughs> you are listening to Gabina VOA with your main man, Henna Fenty, and DJ Fatsu right here on The Voice of America. Check this one out. Don't miss it. ጋቢና ቪኦኤ ከአሜሪካ ድምፅ አዲስ ዝግጅት ለወጣቶች በአጭር ሞገድ በ6080 እና በ1580። ጋቢና ቪኦኤ ግቡ፣ ተሳፈሩ። ዝግጅቱ የእናንተ ነው፣ የወጣቶች ጋቢና ቪኦኤ። የአዲሱ ትውልድ ድምፅ ኅዳር 27 ቀን ጀምሮ ከምሽቱ አንድ ሰዓት ከ52 ደቂቃ ይላል። የምትከታተሉት ጋቢና ቪኦኤን ነው። ሄኖክ ካርሊንግተን እንግዶቹን አሳፍሮ ወደ ስቱዲዮ ደርሷል። አሁን ከእናንተ ጋር የሚወያዩበት ሰዓት ነው። መልካም ቆይታ። የጋቢና ቪኦኤ ዝግጅት ይቀጥላል። መስፍንና ሽመልስ እዚህ ይገኛሉ። እንኳን ደህና መጣችሁ ወደ ስቱዲዮ። እንኳን ደህና ቆያችሁ። እንግዲህ ለእናንተ ጥያቄ እንዲያቀርቡ አድማጮቻችንን ጋብዘናል። ውይይቱ አሁንም በማህበረሰብ ድረ ገጾች ቀጥሏል። ከአስራ ሰባት ሺህ በላይ ሰዎች ናቸው የተመለከቱት። በወጣት ስራ ፈጣሪነት አዲስ ቴክኖሎጂን በመጠቀም ዙሪያ በርካታ አስተያየቶች ናቸው የደረሱን የደረሱን። ስለ ሜሽካርትም እንደዚሁ ደሳለኝ ገብረ ማርያም እናስቀድም። መጽሐፍትና የባህል ምናምን ያላችሁት ይሁን፣ ግን ይህንን ሽሮና በርበሬ ኢንተርኔት ላይ መስቀል ተውን እባካችሁ። ለዚህ ነው እንደ ሰማይ ራቀን። በፈጠራችሁ አስነካኩብን። ስለዚህ ዋጋ ታስወድዱብናላችሁ መሰለኝ መልእክቱ ለኤክስፖርት በሚቀርብ ጊዜ ዋጋ ይወደድብናል መሰለኝ መልእክቱ። እንዴት ታዩታላችሁ የደሳለኝ ገብረ ማርያምን መልእክት? መልእክት እንግዲህ እኛ የመሽካርት ወደ ገበያ ስንገባ አላማችን አንደኛው የሰውን እንግልት ለመቀነስ ነው። እንግልት ስንል ምን ማለት ነው? አሁን ለምሳሌ ከኢትዮጵያ በርበሬ፣ ሽሮ፣ መጽሐፍ፣ ልብስ የሚመጣበት መንገድ ብትመለከት ሰው አይዘር ራሱ ሄዶ ያመጣል ወይም ቤተሰቡን ያስቸግራል ወይም የሆነ ሰው ኢትዮጵያ ይሄዳል ሲባል ይህን አምጣልኝ የተባለ እዚህም ከመጣ በኋላ ከአንድ ቦታ አንድ ቦታ ከተማ በመጓዝ ያለ ትልቅ እንግልት አለ። እና አሁን እኛም እሱን እንግልት ተመልክተን ዘመኑ የደረሰው ሀያ አንደኛው ክፍለ ዘመን ላይ ሰው የሚወደውን የኢትዮጵያ ምርት ለማግኘት በዛ ሁሉ እንግልት ውስጥ ማለፍ የለበትም። ቤቱ ቁጭ ብሎ የሚፈልገውን ነገር ቢያዝ ቤቱ ድረስ ሊመጣለት ይችላል። የሌለውን ምርት ወይም ደግሞ ከሰው ላይ የቀማን አይደለም የምናመጣው በእያንዳንዱ ሰው ሻንጣ ተጭኖ የሚመጣውን ሰው በማስቸገር የሚመጣውን ነገር እኛ ሞር ስርአታ ሲዘን እዚህ አሜሪካ እንዲመጣ እናደርጋለን። ፈጣንና በሚመች መልኩ ደግሞ ሰው ቤቱ ድረስ ሲስተሙን የአሜሪካን የሺፒንግ ሲስተም ተጠቅመን ቤቱ ድረስ እንዲደርስ ነው የምናደርገው። እዚያ ላይ እሱም ካነሳው ነጥብ ጋር በቀጥታ ብንነጋገር፣ ኢትዮጵያ የወጪ ገበያ አቅርቦት እጥረት ገጥማት የሚያውቅ አልመሰለኝም። በተለይ እሴት ጨምረው ለውጭ ገበያ ሊቀርቡ የሚችሉ የውጭ ምንዛሬ የሚያመጡ ናቸውና ሰፋ ያለ የምጣኔ ሀብ ጥቅምም ያላቸው ናቸው። ልክ ነው። ምንድን ምን አለ ደግሞ አንድ ነገር ፍላጎቱ በጨመረ ቁጥር፣ ለምሳሌ ብዙ ፍላጎት ካለ በውጭ ዓለም አገር ውስጥ ያለው ገበሬውም ወይም ደግሞ ኢንቨስተሮችም ያንን ነገር ገቢ እስካገኘላቸው ትርፍ እስካገኘላቸው ድረስ ብዙ አምርተው ማቅረብ ይችላሉ። ምክንያቱም ይሄ ነው ትንሽ አትራፊ ከሆነ እቃ ተነስተው ወደ ሞራ ትራፊክ ወደ ብዙ ትርፍ የሚያስገኝላቸው ምርት ላይ ገብተው ማምረት ይችላሉ ማለት ነው እና ኢኮኖሚክስ ላይ ሰፕላይ እና ዲማንድ የምንለው ነገር ነው ማለት ነው እና የዛን ያክል ችግር ያለ ወይም ይኖራል ብለን በእኔ ግምት አላስብም መሽ ካርቶች እናመሰግናለን እዚህ ድረስ ለመታችሁ ለደሳለኝ ገብረ ማርያም አስተያየት ለሰጠው አስተያየት መልስ ሰጥታችኋል ደሳለኝንም ለተሳትፎ እናመሰግናለን የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው ጋቢና ቪኦኤ ይቀጥላል h የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጋቢና ቪኦኤ፣ የእናንተው ድምፅ። ኑ አብረን አድማስ ስንሻገር። አድማጮቻችን፣ አለም ክብረት ደግሞ የሰጠችው አስተያየት አለ። በአማዞን ነው የምትገኙት ወይስ የራሳችሁ ድረ ገጽ አላችሁ? አለም ክብረት፣ የራሳችን ድረ ገጽ አለን። እሱም ሜሽካርት፣ ደብሊው ደብሊው ሜሽካርት ኤም ኢ ኤስ ኤች ሲ ኤ አር ቲ ዳት ካም ላይ ነው። ስለዚህ መገቤት የሚፈልጉትን ነገር በዛ ማግኘት ይችላሉ ማለት ነው። አለም ክብረት ያደረሰችን። ለነገሩ አለም የወንድም ስም ሊሆን ይችላል። ወንድም ከሆንክ እንግዲህ አለም፣ በሴትም በሁሉም እንግዲህ መልዕክቱ ይድረስህ ይድረስሽ። ሌላኛው ዳዊት ንጋቱ አይ ላይክት ተመችቶኛል ብሏቸዋል። ማመሰገን ያለን እኛም ስለተመቸው ደስ ብሎናል። ከአሁን በፊት አንድ ኖርዝ ዳኮታ የሚገኝ ሰው ነበር እና እንግዲህ፣ ኖርዝ ዳኮታ አሜሪካ ውስጥ የሚገኝ ስቴት ነው። በጣም ራቅ ያለ አበሻ የማይገኝበት ሱቅ የሌለበት ቦታ ነው እና እዛ የሚገኝ ሊማሊሞ ማለት ነው እና እዛ የሚገኝ ሰው የኢትዮጵያ ምግብ ወይም ደግሞ ኢትዮጵያ እቃ ለማግኘት ያስባል እንጂ ለማግኘት በጣም አስቸጋሪ ነው እና የማዲንጎ ሲዲ ወጥቶ ያንን የማዲንጎ ሲዲ ከኛ ዌብሳይት ላይ ገዝቶ ስለደረሰው በጣም ደስ የሚል መልእክት ስፖልን ነበር እና ዳኮታ ላይ እየዘፈነ ነው ማለት ነው። ለሱ ብቻ ሳይሆን ለጎረቤቶቹ ለአካባቢውም ሳያሰማ አይቀርም ይመስለኛልና እንደዚህ አይነት ነገር መልእክቶች እና ምላሾች ስናገኝ እኛ ደግሞ ሞር በርትተን እንድንሰራ የሚያደርገን ይህ ሊና ምግብ ነውና ከስቱዲዮ አናወጣችሁም። ገና ብዙ ብዙ የምናሰማችሁ ብዙ ብዙ ሀሳቦቻችሁን የምንወስድበታለን። መቼም ከመሀላችን ዲጄ ያለኛ ብዙ ብናወራ መልካም አይደለም። ዲጄ ፋትሱ ሙዚቃ ይጋብዘናል። የጋቢና ሙዚቃ አዘጋጅ ዲጄ ፋትሱ ውሰደው፣ ያንተው ነው ማዲንጎ እንጋብዛቸዋል። ማዲንጎ ብለዋል ዲጄ ፋቱ። ማርማር በወጣቶች ስራ ፈጠራ ዙሪያ ከሚሽካርት የኢንተርኔት ገበያዎች መሪዎች ጋር ሄኖክ ና እናንተም የጋቢና ቪዮኤ አድማጮች የጀመራችሁት ውይይት ለምሽቱ ተጠናቋል። በቀጣይ ዝግጅት ሥራ ለመፍጠር የሚያስፈልጓቸውን ተግባራዊ አሰራሮች ማለት የንግድ ፍቃድ እንዴት ይወጣል? የንግድ እቅድ ማለት ምን ማለት ነው? የመነሻ ገንዘብስ ከየት ይገኛል? ከየት ይመጣል? እነዚህን ሐሳቦች በስፋት እናብላላለን። አድማጮቻችን አብራችሁን ስላመሻችሁ እናመሰግናለን። አስተያየቶቻችሁ አይለዩን። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን ሃሽታግ ማለት መሰላል ምልክት ነው። በመጠቀም አስተያየቶቻችን አድርሱ። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጉዞአችሁ የሰመረ ይሁን እያልን የምንሰናበተው ስናስተናግዳችሁ ያመሸነው ነው፣ ሄኖክ ሰማግዜርና መስታወት አራጋውነን መልካም ምሽት አንዴ